ኮቪድ- 19 ጋር ተያይዞ ብዙዎች ስራ አቋርጠው በቤታቸው መቀመጥ ተገደዋል። ይህ አጋጣሚ የፈጠረው ሰፊ የማሰቢያ ሰዓት ሰዎች የተለያዩ አማራጮችን እንዲያጤኑና ፊታቸውን ወደ ዲጂታሉ ዓለም እንዲያዞሩ እያደረጋቸው ነው። ብዙ ኢትዮጵያውያንም የዩትዩብ ገጽ በመክፈት የተለያዩ የቤት ውስጥ ሙያዎች፣ ዜናዎች፣ ቀልዶች፣ የመሳሰሉትን ነገሮች ለተመልካቾች እያቀረቡ ይገኛሉ። ኤደን ገረመው በዚህ በአሜሪካ ሀገር የመረጃ ቴክኖሎጂ ባለሙያ የሆነውንና የኢቫንጋዲ ቴክ መስራች አዱኛ በቀለ ጋር የዩቲዩብ ቢዝነስ ወይም ንግድን በተመለከተ ሰፋ ያለ ቆይታ አድርጋለች። እንደሚከተለው ይቀርባል። ዩቲዩብ ቢዝነስ ማለት ወይም ደግሞ ኤኒ ኢንተርኔት ላይ ያሉ በአብዛኛው አድ ማስታወቂያ ላይ መሰረት ያደረጉ ቢዝነሶች እንዴት ነው የሚሰሩት? ትኩረት ነው የሚገዛው የሚሸጠው፣ ዩቲዩብ ላይም ይሁን ሌሎች ዌብሳይቶች ላይ እና ምሳሌ ዩትዩብ ላይ አን የአበሻን አይን የአበሻን ትኩረት መያዝ ከፈለገ ዩትዩብ የአበሻ ኮንተንት ክሪኤተር ይፈልጋል። ያንን ኮንተንት ክሪኤት የሚያደረገው ሰውዬ ስራው ምንድን ነው? የተጠቃሚውን ትኩረት መያዝ ነው። ሰው ድራማ ለማየት ቢሄድ አሁን ዩትዩብ ያንቺን ትኩረት ስላየ ሲን ማስታወቂያ ወይም ደግሞ የናይኪን ማስታወቂያ ያሳይሻል ያኔ እነ ናይኪን ቻርጅ ያደርጋል። ፌስቡክ ወይም ዩቱብ እነሱን ምሳሌ ለአንድ ሺ ሰው የናይኪን ማስታወቂያ ላሳይልኝ ብለው አስር ብር ቻርጅ ካደረገ ከዛች አስር ብር ውስጥ ስልሳ ስድስት ነጥብ ስድስት ፐርሰንቱን ለኮንተንት ክሪኤተሩ ድራማ ሰራተኛው ያካፍላል። ያቺ ስልሳ ስድስት ፐርሰንት ተጠራቅማ እንግዲህ ገቢ ትሆናለች ብዙ ተመልካች ባለሽ ቁጥር ብዙ ይከፈልሻል ማለት ነው። እና ቢዝነሱ ይሄው ነው። ለመጀመር እንዳልኩሽ ኮንተንት ክሪኤተር መሆን ነው። በቃ ዩቱብ ላይ ሕዝብ እንዲያየው የሚፈልጉት፣ ለሰዎች ማቅረብ የሚፈልጉት ሀሳብ ያላቸው ሰዎች እንዴት ነው ይህንን መጀመር የሚችሉት? ቪዲዮሽን አፕሎድ አድርገሽ ዩቲብ ላይ ለማስቀመጥ ዩቲብ ቻርጅ የሚያደርግሽ ነገር የለም። ከአሁን ዩቲብ ላይ መፍጠር ነፃ ነው። ማንም ሰው ኮንተንት ክሪኤተር ሆኖ መመዝገብ ይችላል ከዛን አፕሎድ ማድረግ ይችላል። አይፎን ላይ ወይም ጋላክሲ ላይ ያሉት ካሜራዎች በጣም በቂ ናቸው ለዩቲውብ ላይ ላሉት ቪዲዮ መስሪያዎች እና ኮንተንትን። አፕሎድ ካደረግሽ በኋላ ግን ለዩቲውብ እኔ ቪዲዮዎች ላይ ማስታወቂያዎችን አሳይና ገቢውን ታካፍለኛለህ ብለሽ ኦን ኤንድ ኦፍ የምታደርጊያት በተን አለች እና ያቺን በተን ኦን ስታደርጊ ዩቲውብ በንቺ ቪዲዮዎች ላይ ማስታወቂያ ማሳየት ይጀምራል። ከዛ ከዛ ማስታወቂያዎች ለአንቺ ገቢውን ሼር ያደርግሻል። ቻሌንጁ ቢዝነሱን ጆይን ማድረጉ አይደለም። ዋናው ቻሌንጅ የሚያይልሽን ሰው ማግኘቱ ነው። ምናልባት አንድ የነበራት ነገር ዩቲዩብ ሲከፍልሽ ወደ ባንክ አካውንትሽ ነው የሚልክልሽ። እና እሱን ክፍያ ለመቀበል የምትቀብልበት ዴቢት ካርድ ወይም ባንክ አካውንት ያስፈልግሻል። እዚህ አሜሪካ ውስጥ ያለ ወይም የኦንላይን ትራንስፈር የሚያደርግ ሀገር ውስጥ። እና ብዙ ጊዜ ከኢትዮጵያ ያለ ሰው የምትቸገረው ያቺን ገንዘቡን መቀበያ አካውንት ስለሌላቸው ዴቢት ካርድ ከኢትዮጵያ ያስቸግራል። አብዛኛውን ጊዜ የዩቲዩብ ቪዲዮዎች ስናይ ይዘቱን የሚያቀርቡት ሰዎች ሰብስክራይብ አድርጉ ሲሉ ይደመጣል። ይሄ ምን ማለት ነው? ሰብስክራይብ ስታደርግ ዩቲዩብ ላይ ምን ማለት ነው? ለዩቲዩብ ይሄኛው ቻናል የሚሰራውን ወድጀዋለሁ እና ሌላ ቪዲዮ ሲሰራ እንደ ማስታወሻ ነገር ስልኬ ላይ ላክልኝና ሄደ ይሄው ብለህ አስታውሰኝ ብሎ መስታወቂያ እንዲላክለት ፍቃድ መስጠት ማለት ነው። ሰብስክራይብ ማለት ነው ይሄ ማለት ምንድን ነው? ጋሚ ድጋሚ ዩቲዩብ ቪዲዮ የሚያወጡ ሰዎች ሰብስክራይበር ካላቸው አንድ ቪዲዮ ሲያወጡ፣ ለምሳሌ አንድ ሺ ሰብስክራይበር ካላቸው አንድ ሺ አንድ ቪዲዮ ሲያወጡ ለአንድ ሺዎቹም ያው ቪዲዮ አውጥቷል የሚል ማስታወቂያ ዩቲዩብ ስለሚልክላቸው ወደ ቻናሉ ተመልሰሽ የሚሄዱልሽን ይጨምረዋል። ገቢም በተመለከተ ደግሞ እናውራ። ዩቲዩብ ላይ ቪዲዮ የሚጭኑ ሰዎች በአማካኝ በሳምንት ወይም በወር ምን ያህል ሊያገኙ ይችላሉ? ይለያያል። ለምሳሌ የዩቲዩብ ቻናሉ ተመልካቾቹ ያሉት አሜሪካ ውስጥ ከሆነ እና የዩቲዩብ ቻናሉ ኦነር ተመልካቾቹ ያሉት ኢትዮጵያ ውስጥ ከሆነ አንድ አይነት የሆነ ተመልካች ቢኖረውም ቪዲዮ የሚሰራው ብር የተለያየ ነው። ለምሳሌ አስር ሺህ ተመልካች ያለው አንድ ቪዲዮ ከኢትዮጵያ ከሆነ የታየው በአንድ በአንድሺ በአንድ ሺ ስታካፋፊው ለኢትዮጵያ ቢወርድ ሲከፍል የሚያገኘው የሆነ ስልሳ ስድስት ብር ከስልሳ ስድስት ሳንቲም ነገር ነው፣ በዶላር ኢትዮጵያ ውስጥ ያለው እዚህ ሀገር ደግሞ በአማካይ አምስት ዶላር ነው የሚከፈለዋል። አስር ሺ ተመልካች ኖሮት አንድ ሰው መስራት የሚችለው ማክሲመም እንግዲህ አሜሪካ ውስጥ እንኳን ቢታይለ ሰላሳ ምናምን ብር ነው። አብዛኛው ሚሊየንስ ሚሊየንስ የሚሆኑት ዩቲዩብ ላይ ያሉ ቪዲዮ ያላቸው ሰዎች አስር ሺ ቪዩም የላቸው። አማካይ ካልሽኝ በጣም ትንሽ ነው። ስለዚህ መቶ ብር ለመስራት መቶ ሲፒኤም ያስፈልግሻል ማለት ነው። ቢያንስ መቶ ሺህ ነገር ቢ ያስፈልግሻል። መቶ ሺህ ተመልካች የማገኝበት ቪዲዮ በየወሩ መፍጠር ይችላለሁ ወይ የሚለውን አስበሽ መቶ ብር መስራት ትችያለሽ። ቀላል ነገር ያን ያህል ትልቅ ኢንካም ያለው ነገር ለመሆን በየቀኑ በየሁለት ቀኑ የሚያወጣ ቪዲዮ የሚታይ ከሆነ ነው በጣም ገቢ ያለው እንጂ በአብዛኛው ሰው ከመቶ ዶላር ወይም ከዛ በታች ነው የሚሰራው። አሁን ደግሞ ከዩትብ ተመልካቾች አኳያ አነጋገርና ዩትብ ላይ አንዳንድ ጊዜ ተመልካቾች በፊት ገጹ ላይ ያለው ማስታወቂያ እና ከፍተው ሲመለከቱት ያለው ይዘት ከርዕሱም ሆነ ከምስሉ ጋር ተመሳሳይ እንዳልሆነ ያነሳሉ። ይሄም በተመለከተ ተመልካቾች ምን ማወቅ አለባቸው? በመልካችሁ የማይጠቅም ኮንተንት ርዕሱ ሊሆን ተሸውደው ሊሆን ይችላል። ወይም ደግሞ እቺ ታምኔል ትባላለች ወይም ዩቲዩብ ስትከፍች ፊት ለፊት ላይ የምትታየው ምስል የለችም የቪዲዮዋ ምስል እዛ ላይ በሚቀመጠው ምስል ተሸውደው ሊሆን ይችላል ወይም በተለያየ ምክንያት ተሸውደው ሊሆን ይችላል። ሰው ትኩረቱን ያባክናል። እንደዚህ አይነት ሶሻል ሚዲያ ዌብሳይቶች ላይም ወይም ዩቲዩብ ልን ጨምሮ ማለት ነው ሰው ምናልባት ሰው መጠንቀቅ ያለበት አላስፈላጊ የሆነ ቪዲዮ ላይ ይሄንን መሰካት የማይቻል ትኩረቴን እያባከንኩ ነው ወይስ አይደለም የሚለውን ማሰብ አለበት። ዋናው ዋናው ዋናው ትልቁ ነገር ሰው ማሰብ አለበት እሱ ነው። ከዛ ውጭ ደግሞ አሁን የኢትዮጵያም ችግር ነው፣ የሌላው ማለም ችግር ነው። እዚህ አሁን አሜሪካ ሀገር ውስጥም ቱ ታውዝንድ ሲክስ ላይ ሲክስቲን ላይ ተነዋል፣ ቱ ታውዝንድ ትዌኒ ላይ ተነዋል። ኢትዮጵያ ውስጥ አሁንም የምናየው ነው። እነዚህ ዩቲውብ ላይ ያሉ ኮንተንት ክሬተሮች አንዳንዶቹ፣ ሁሉም አይደሉም፣ በጣም አንዳንዶቹ የሚያተኩሩት እንዴት ነው ብር መስራት የሚችለው የሚለው ላይ ብቻ ነው እንጂ የእኔ ቪዲዮ ምን አይነት ውጤት ያመጣል ለተመልካቹ ለህዝቡ ምናምን የሚለውን አያስቡም። ብዙ ብር እስካመጣልኝ ድረስ እኔ ምን አገባኝ የሚል አቲቲውድ ያላቸው የዩቲዩብ ቻናሎች አሉ። ከውስጥም እንደዚሁ አንድንዘር ከአንድንዘር የሚያቃቸው ቪዲዮ በማስቀመጥ እነሱ ሁሉ ትኩረታቸው ብር መስራት ላይ ሆኑ ሰዎች አሉ። ለነዚህ አንቺን የተገደበ ትኩረት ሰታች ለነሱ ብር መስ እንዲሰሩ ማድረግ ማለት ሁለቴ መሸነፍ ማለት ነው እና ቪዲዮን ስቲሊዮ ብሎ ማየት ራሱ ያንን ዩቲዩብ ባለቤት መሸለም ማለት ነው። ምክንያቱም ከእናንተ ትኩረት ነው ብር የሚሰራው ያ ሰውዬ እና ላለመሸለም የዚህ ሰውዬ አላማ ምንድን ነው እስቲ ብሎ ጠይቆ መጀመሪያ ቪዲዮን ከማየቱ በፊት ጉዳይ ትወስናለሁ ካለ ካላችሁ ከታለ እና ከታየ ቪዲዮ አንድ ሸልማችሁታል፣ ብሩን እንዲያገኝ አደርጋችሁታል። ከዛ በኋላ ያለው ነገር ተረፋፍቷል እንጂ ምንም አይጎዳውም። ዩቲዩብስ በገጹ ላይ የሚጫኑትን ቪዲዮዎች በተመለከተ ያለው ሕግ ምን ይመስላል? ሕግ አለው ወይስ በተወሰነ ደረጃ ሕግ አለው? ዩቲዩብ እንግዲህ ያው ራሱ ኮርፖሬሽን ነው አንድ ካምፓኒ ነው እና በሀገሪቷ ሕግ አይደለም የሚመራው ዩቲዩብ ራሱ በራሱ ኮርፖሬሽን ሕግ ነው የሚመራው እና የራሳቸው የማይፈቅዷቸው ኮንተንቶች አሉ። የእርቃን ቪዲዮ እንዳይቀመጥ መጽፈ ትልቁ የሚከላከሉት ነገር እሱን ነው። ዘረኝነት የሆነ ኮንተንትም ደግሞ እንዳይቀመጥ በግልጽ ዘረኝነት እንትናን ዘረኝ አጥፋው፣ እንትናን አጥፋው የሚል ወሬ እንዳይቀመጥ ህጋቸው ላይ አለ። የውሸት ኢንፎርሜሽንም ለምሳሌ እንዳይቀመጡ ከከለከሏቸው ነገሮች ናቸው። ግን አሁን ችግሩ ምንድን ነው መሰለሽ የእውነት ይሄንን ተግባራዊ ለማድረግ ስትመጪ፣ ለምሳሌ የውሸት ኢንፎርሜሽን ማስቀመጥ አትችልም ሲባል መጀመሪያ የትኛው ነው እውነት የትኛው ነው ውሸት የሚለውን ራሱ ለይቶ ማወቁ በጣም ከባድ ነው። ከዩቲዩብ አንጻር እዚህም ሀገር የምናየው ነው። ፖለቲካ ላይ አንድ ኢንፎርሜሽን ይቀመጥና ዩቲዩብ ላይ አንደኛ ወገን ልክ ነው ይላል፣ አንደኛ ወገን ስህተት ነው ይላል። ቅጠኛ የሆነ እውነት፣ ቅጠኛ የሆነ ውሸት ስላልሆነ ዩቲዩብ ላይ ያሉ እነዚህንን ፖሊሲ አስተግባሪ ሰዎች የሚወስዱት የራሳቸው ዳኝነት ነው የሚወስነው ብዙ ጊዜ እንጂ ግልጽ የሆነ መስመር የለም። ዩቱብ በገጹ ላይ የሚጫኑትን ቪዲዮዎች ይዘት በተመለከተ ያለው ሕግ እስኪ ምን ይመስላል? ምናልባት ያላልነው ነገር ምንድን ነው መሰለሽ፣ አሁን ከኮቪድ ጋር ተያይዘው ብዙ ሰው ወደዚህ ነገር እየገባ ነው። ቅድም እንዳልኩት ብር መስራቱ እዚህ ነገር ላይ ቀላል አይደለም ብለን አውርተናለን። በአጠቃላይ የቴክኖሎጂ ዓለም ውስጥ የሚደረግ ጉዞ ወደፊት ወደዛ ስለሆነ የሚሄደው ይሄ ዩቲዩብ ላይ ቻናል ፈጥሮ ዩቲዩብን ቪዲዮን ኤዲት አድርጎ ባንክን ከዩቲዩብ ጋር ማገናኘት ምናምን በትንቅ ደረጃም ቢሆን ወደ ዲጂታል አለም የሚደረግ ጉዞ ነው። ሁሉም ሰው በተቻለ መጠን ብር ቢሰራበትም ባይሰራበትም ዩቲዩብ እንዴት ነው የሚሰራው? ምን ባደርግ ነው ብር መስራት የሚችለው? ምን ኢምፕሩቭ ማድረግ ይችላለሁ? ዩቲዩብ ቪዲዮ አፕሎድ ለማድረግ እንዴት ነው ኤዲት የማደርገው? ነጻ ሶፍትዌር አለ እንዴ? ብሎ የሚለውን ነገር ቢለማመድ ቢለማመድ ጥቅስ እያለው ወደ ዲጂታል አለም ይቀላቀላል። አሁን ገና እኛ ከዲጂታል አለም ውጭ ነ የእኛ ኮሚኒቲ እኔ ስል የእኛ ኮሚኒቲ ማለት ነው። እና ፈጣሪ በመሆን አፕሎድ የሚያደርግ ምናም በሆን መቀላቀል በጣም ቫሊዩ አለው በጣም ጥቅም ያለው ነገር ነው። እየሞከራችሁ ያላችሁ ሰዎች በርቱም፣ የማትሞክሩ ሰዎች ደግሞ ምንም ምክንያት የላችሁም ላለመሞከር። እና ወይ ዩቲዩብ ቻናል ስጠሩ፣ ወይ ፕሮግራሚንግ አጥሩና ዌብሳይት መስራት ተማሩ። ብቻ ወደ ዲጂታል አለም ጉዞ ሁሉም መጀመር አለበት። ሁሉም ሰው በጣም ነው የማመሰግነው። አዱኛ እንግዲህ ንኪ ብያለሁ።